የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ፣ ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምን አመሻችሁ። ለዛሬ ምሽት የመራረጥናቸውን ዝግጅቶች ይዘን አብረናችሁ እናመሻለን። የቀደመውን ችግር በህግ ስርዓትና በእርቅ ከመሻገር ውጪ አማራጭ እንደሌለው ሰመጉ ገለጸ። በአንጻሩ እየተደረጉ ያሉ ለውጡ ላይ መቀልበስና የማደናቀፍ የሚመስሉ ህዝብን ከህዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል። በባህር ዳር የሚገኙ የቤንሻንጉል ተፈናቃዮች ቅሬታ አቀረቡ። መጠለያ፣ ምግብ፣ ሕክምና አገልግሎት ሰጠን እንጠይቃለን በሙሉ ዘገባ እንመለስበታለን። የጨረር ህክምናን በተመለከተ ለተነሱት ችግሮች የባለሙያና የሚኒስቴር መስሪያ ቤቱን ምላሽ ይዘናል። ወደ ድሬዳዋ ተጉዘን የወጣቶችን ስራ አጥነት እንቃኛለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ Can't የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር ወደ ቀዳሚው ዘገባችን እንለፍ። የተጀመረውን የለውጥ ጉዞ ለማስቀጠል ያለፈውን ችግር በህግና ስርዓት እና በእርቅ መሻገር አማራጭ የለውም ሲል ሰብአዊ መብቶች ጉባኤ አሳሰበ። መንግስት፣ በግጭቶች ምክንያት የተፈናቀሉ ዜጎች አስፈላጊውን ሰብአዊ እርዳታ እንዲያቀርብና ወደ ቀድሞ ቀያቸው እንዲያጓጉዛቸው ጠይቋል። መለስካቸው አመሃ ዝርዝር አለሁ። ሰብአዊ መብቶች ጉባኤ ዛሬ የዓለም የሰብአዊ መብቶች ቀንን ሰባኛ ዓመት ሲያከብር ባሰራጨው ጋዜጣዊ መግለጫ ዋና ትኩረቱን የሰጠው በሀገሪቱ የሚታዩትን ሁለት ተቃራኒ ክስተቶች ነው። መግለጫው ይህ ዓለም አቀፍ በዓል በሚከበርበት ወቅት በኢትዮጵያ በአንድ በኩል የሰብአዊ መብትን ሁኔታ ለማሻሻልና ዴሞክራሲያዊ ሥርዓትን ለመገንባት ከፍተኛ ጥረት እየተደረገ ባለበትና በሌላ በኩል ደግሞ ይህንኑ ጥረት በከፍተኛ ሁኔታ እየተገዳደሩ ባሉ መጠነ ሰፊ ችግሮች ውስጥ ትገኛለች ብለዋል። መግለጫው እነዚህን ሁለት የሀገሪቱን መልኮችም ዘርዘር አድርጎ ገልጿቸዋል። የህግ የበላይነትን ለማስፈንና ዲሞክራሲን ለመትከል የሚደረገው ጥረት በጥልቀት እንዲቀጥል የሚያበረታተው ይህ መግለጫ የተጀመረ ዕለት በአስተማማኝ ሁኔታ እንዲቀጥል አማራጭ የለውም ያለውን መንገድም ያመለክታል። የሰብአዊ መብቶች ጉባኤ ስራ አስፈጻሚ ኮሚቴ ሰብሳቢ አቶ አማሀ መኮንን ነበሩ መግለጫውን ያነበቡት። በሀገራችን የህግ የበላይነት ሰፍኖና ሰብአዊ መብቶች ተከብረው ወደፊት ለመሄድ ያስችለን ዘንድ ያለፈውን ችግራችንን በህግ ስርዓትና በእርቅ አዝድተን ዛሬን ልንሻገርና የጀመርነውን የለውጥ ጉዞ ለማስቀጠል አማራጭ የሌለው ነው። በአንጻሩ እየተደረጉ ያሉ ለውጡን ለመቀልበስና የማደናቀፍ የሚመስሉ ህዝብን ከህዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል። ሀገራዊ ማንነትን የሚፈታተኑ ግጭቶች የሀገራችንን መሰረት እንዳያናጉ መንግስት፣ ተፎካካሪ የፖለቲካ ፓርቲዎች፣ የመገናኛ ብዙሃንና ሲቪክ ተቋማት የዜጎችን አስተሳሰብ በመቅረጽ በኩል ትኩረት ሰጥተው መስራት ይጠበቅባቸዋል። መግለጫው አክሎም በሀገሪቱ የተለያዩ ክፍሎች በሚከሰቱ ግጭቶች ምክንያት አያሌ ዜጎች ለዓመታት ከኖሩባቸው ቀዬዎቻቸው ተፈናቅለው በብዙ ችግር ተውጠው እንደሚኖሩ አመልክቷል። መንግስት በዚህ ረገድ ማድረግ አለበት ያለውንም ይፈጸም ዘንድ ጥሪ አቅርበዋል። በዚህ አጋጣሚ መንግስት በግጭቶች ምክንያት በተለያዩ አካባቢ ከቤት ንብረታቸው ተፈናቅለው በችግር ላይ ለሚገኙ ዜጎች አስፈላጊው የሰብዓዊ እርዳታ እንዲደርሳቸው ወደ መኖሪያ ቀያቸው ተመልሰው ዳግም ኑሯቸውን እንዲያቋቁሙ ሁለንተናዊ ድጋፍ እንዲያደርግላቸውና በዘላቂነትም በዜጎች ላይ ከአንዱ ወደ ሌላው የአገሪቱ አካባቢ ለሚደርስ መፈናቀል አፋጣኝና የተሟላ ምላሽ መስጠት ይቻል ዘንድ መንግስት ዓለም አቀፍ መመሪያዎች እንዲተገብር አህጉር አቀፍ ስምምነቶችንም ማለትም የአፍሪካው የ2009 የካምፓላ ስምምነት እንዲያጸድቅ ሰመጉ አበክሮ ይጠይቃል። የሰመጉ ስራ አስፈጻሚ ኮሚቴ ሊቀመንበር አቶ አማሀ መኮነን የዛሬውን የዓለም ሰብአዊ መብቶች ቀንን አከባበር በተመለከተ ድርጅቱ ያጋጠመውን ችግርና ያደረበትንም ቅሬታ ዕለቱን ለማክበር ለታደሙ እንግዶች እና ለአባላቱ ይፋ አድርገዋል። ሰመጉ በዓሉን ቀደም ሲል ያከብር ከነበረበት ወቅቱንና ሁኔታውን ተከትሎ በተለይ አኳኋን ለማክበር ዕቅድ ይዞ የነበረ ቢሆንም የአዲስ አበባ ከተማ የስብሰባና የሰላማዊ ሰልፍ ዕውቅና ሰጪ ክፍል ከአዳራሽ ውጭ የነበረውን ክንውን ዕውቅና ሊሰጥ ስላልፈለገ በቅዱ መሠረት እንዳልተካሄደ አስታውቀዋል። እንዲያሉ ድርጅቶች ግን አንድምታቸው የሰፋ ነው ሲሉ አቶ አማ መኮንን ገልጸዋል። ቅሬታ አለን። አሁን ብዙ ለውጥ እየተደረገ ያለበት ነው። ድርጅታችንም ይሄን ለውጥ በይፋ ደግፎ መግለጫ ሰጥቷል። ነገር ግን ሌሎች ከምናያቸው መደነቃቀፎች በተጨማሪ እንዲህ አይነትም ነገር ስላለ በዚህ በኩል መንግሥት በተለይ መብትን ከመተግበር አንጻር የሚመለከታቸው መንግስታዊ መስሪያ ቤቶች አካባቢ ያለውን ሁኔታ እንዲፈትሽ እንጠይቃለን። በበዓሉ አከባበር ላይ የተገኙ ጋዜጠኞች የተለያዩ ጥያቄዎች አንስተው የሥራ አስፈጻሚ ኮሚቴ አባላትና የቢሮው ሰራተኞች መልሶች ሰጥተዋል። ይህ የሰብአዊ መብቶች ቀን ዛሬ በአዲስ አበባ ከፍተኛ መንግስት ባለሥልጣናት በተገኙበት የተለያዩ ስፍራዎችም ተከብረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ How about መለስካቸውን ለዘገባው እናመሰግናለን ወደሚቀጥለው ዘገባችን እናልፋለን ከቤንሻንጉል ጉምዝ ክልል ካማሽ ዞን ያሶ ወረዳ ከሚገኘው ቀያቸው ተፈናቅለው ባህር ዳር ከተማ የገቡ አምስት መቶ ተፈናቃዮች ከክልሉ መንግስት ምንም አይነት ድጋፍ አለማግኘታቸውን ገልጸው ቅሬታ አቅርበዋል የክልሉ መንግስት ተፈናቃዮቹን ወደ ትውልድ ቦታቸው ለማጓጓዝ የትራንስፖርት አገልግሎት ቢያቀርብም ተፈናቃዮቹ ለመሄድ ፈቃደኛ አለመሆናቸውን ገልጿል አስቴር ምስጋናው ዝርዝር አላት መጠለያ ምግብ የህክምና አገልግሎት ሰጠን እንጠይቃለን በአካባቢው ተወላጆች ብሄር ተኮር ጥቃት እየደረሰብን በመሆኑ የኖርንበትን ሀብት ንብረት ያፈራንበትን ቀዬ ጥለን ተሰድናል ይላሉ ቁጥራቸው አምስት መቶ የሚጠጉ ከቤኒሻንጉል ጉምዝ ካማሼ ዞን ያሶ ወረዳ ተፈናቅለው ባህር ዳር ከተማ የሚገኙ ተፈናቃዮች ከመፈናቀላችን ከሶስት ወር በፊት አቋም ተይዞ ነበር ይላል ወጣት ብርሃኑ ጌታቸው በኛ የደረሰብን በደል ማለት ነው። መጀመሪያ ያው አማራና ኦሮሞን እናስወጣለን የሚል መፈክር ነበራቸው። በቤኒሻንጉል ላይ ያስወረዳ እና ያዘጋጁ እነማን ናቸው? ይህንን ግጭት እንዲፈታ የወረዳው አመራሮች ቀይ የሚባል ነገር እናስወጣለን አሉ። ከዛ በኋላ ሁሉንም መደብደብ፣ መግረፍ ጀመሩ። መጀመሪያ መፈክር ነበር፣ አማራ ሚስታችን፣ ትግሬ ወዳጃችን፣ ኦሮሞ ጠላታችን የሚል መፈክር መጀመሪያ ለወጣቱ የተዘጋጀ

ሀብት ንብረታችን ጥለን ብንወጣም መንገድ ላይ ያለችንን ሳንቲም እየዘረፉ ሲያሻቸው ተኩሰው እየገደሉና እያቆሰሉ ነው የሰደዱንም ይላል። ይህ ያለው ህብረተሰብ አስ አስራ አምስት ሄክታር ነው ያመራት እኛ ገበሬዎች ነው። ይህ ሁሉ ያለው ነጋዴም አለ ባለሀብትም አለ ብዙ ነው ያለው እዛ ውስጥ እና አሁን እኛ ነጋዴውም እዛው ላይ ሱቅ ያለውም ባለሱቆች እዛው ሱቃቸው እየተዘረፈ በቃ ምንም ንብረት የለም። አሁን እዛ የቤት እቃ የለ እያንዳንዱ ባለሀብት ያለው ንብረት በሙሉ በእነሱ ተዘረፈ። እና እኛ ያዘመርነው ነው። አዝመራ ራሱ አንድ አርሶ አደር 10 እስከ 15 ሄክታር ነው። ልክ ከረብሻው የተጀመረ መስከረም 8 አካባቢ ተጀመረ። መስከረም 16 በቤኒሻንጉል ሁለት አመራሮች ተገደሉ ብሎ ግድያ ጀመሩ። ከዛውን እስካሁን ግድያው አልቆመም። አሁንም እየገደሉ ነው። እና ንብረታችን መሰብሰብ አልቀም አልቻልንም። ተፈናቃዮቹ በባህር ዳር ከተማ በሁለት ቦታዎች ይገኛሉ። በወጣቶች መዝናኛ ማዕከል ያገኘዋቸው፣ ቦታው ወጣቶች ስፖርት ስለሚሰሩበት በሌሊት ከእንቅልፋችን ተቀስቅሰን እንወጣለን። ቀንም ሜዳ ላይ ተሰጥተን እንውላለን ትላለች፣ ሁለት ልጆችን የያዘች እናት። እስኪ ስምሽን እንግለጭ። ስንታ ጋሽ። ምንድን ያመመሽ? አሞሻል አይደል? ራሴ። ስንተኛ ቀንሽ ነው? ትናንትና ና ማክሰኞ ሳምንታችን ሁለተኛ ሳምንታችን ይዘና እና በዚህ በረንዳ ላይ ነው ወድቀን። ምን ገባ በሶስት ሰዓት ነው። ምን ወጣ በአስራ አንድ ሰዓት ነው። ልጆችም ሰው ሁሉም ሰው በበሽታ ነው ተበክሎ ያለ። እኛ ግን ስንመጣ መንግስት አለ ሀገራችን ነው መንግስት ይቀበላል አንብረን ነበር የመጣ እኛ ግን ተቀባይነት የለን። ሐኪም ቤት ተሬድሽ የለም ፍርዴት ይመጣል። በራችን በመንገድ ነው የቀረ። ሀብታችን እዚያው ነው የቀረ። በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ በአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽህፈት ቤት ፊት ለፊት ሜዳ ላይ ከተበተኑት መካከል አምስት ቤተሰቦችን በሞት ያጣውና ሀብት ንብረቱን ጥሎ የመጣው ወጣት የአካባቢው ህብረተሰብ እያዋጣ ከሚያመጣው ምግብ ውጭ መንግስት ምንም አይነት ድጋፍ አላደረገልንም ይላል። መጠለያም አልሰጠንም። ምግብ ዋስትና ምንም አልሰጠንም። ምንም ነገር የለም። ባዶ ሜዳ ላይ ነው ወሩ። ህዝቡ ነው እየረዳን ያለው። ስለዚህ እኛ የደረሰብን ጉዳት ትልቅ ጉዳት ነው የደረሰብን። አንድ ሰው ከመጣ ሰው አምስት ሳንቲም ያለው ሰው የለም። በባዶ እጅ የመጣ ነው። ትልቅ ችግር ደርሶብናል። ወንድሞቻችን እዚሁ ውስጥ ቤተሰብ ያልቀበረ አንድ ከተፈናቃዮቹ መካከል በርካታ ነፍሰ ጡር የሚያጠቡ እናቶች ራሳቸውን ያልቻሉ ህጻናት ይገኙበታል። በጥይት ተመትተው የቆሰሉ እንዲሁም የታመሙም አሉ። ስለምን እነዚህን ትኩረት የሚሹ ሴቶችና ህጻናትን ከሳምንት በላይ በዚህ ሁኔታ እያየ መንግስት ዝም አለ በማለት የክልሉ አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽህፈት ቤት ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር አቶ ጀንበሩ ደሴን ጠየኳቸው። ወደ አካባቢያችሁ ሄዱና የዕለት ምግብ ድጋፍ እናቀርባለን እኛ እያንዳንዱ ሰው በወር 15 ኪሎ ግራም ስንዴ እናቀርባለን። ይሄ በቂ ላይሆን ይችላል። ያው በሀገር አቀፍ ደረጃ የወጣ ስሌት ነው። አንዳንድ የሚያነሷቸው እሾች አሉ። አሁን አንዳንዶቹ ቤተሰብ የሌላቸው አሉ። በእርግጥም ሲናገሩ ከዛ ሄደን በምን እናበስላለን፣ ምንስ መጠለያ ያለን የሚሉ የሚያነሷቸው እሾች አሉ። እሱን ወደ ወረዳው ወደ ዞኑ ሂዱና ድጋፉን እኛ እናቅርብ እናንተ ወደ ዞናቸው ወደ ወረዳቸው ሄዳችሁ ከማህበረሰቡ አሁን መንግስት ብቻ አይደለም ይሄን እርዳታ እየሰጣቸው ያለ መንግስት የራሱን ኃላፊነት የሚወጣ ቋሚ እርዳታ አለ በየወሩ ከዛ ባለፈ ዩኒቨርሲቲዎችም፣ ማህበረሰቡ ባለሀብቱም ድጋፍ ያረጋል። ስለዚህ ወደ ወረዳቸው ሲሄዱ እነሱን ምላሽ ለመስጠት ቀላል ነው የሚሆነው። ስለዚህ እንደዛ የተቀመጠ አቅጣጫ ይሄ ነው ሂዱ ተብለን ትናንትና አወያየ ናቸው ማታ አነድም ብለው ተመልሰው ወደ ግቢ ገቡ ወደኛ ስለዚህ አሁንም የተሰጠን አቅጣጫ የክልሉ መንግስት የተሰጠን አቅጣጫ ይህንን ነው ለዚህ የሚሆን እኛ ቀለብ የገዛ ነው አለ ወደ አምስት ሺህ ኩንታል ገዝተናል ከተመደበ በጀት የክልሉ መንግስት የፌዴራል መንግስት ደግሞ ለተፈናቃዮች ስንጠይቅ የዕለት ምግብ ድጋፍ ይሰጠናል በየዞኖቹ እንልካለን ስለዚህ ለአሰራርም ለእንትን ለክትትልም ለቁጥጥርም የሚመቸው በነበሩበት ሄደው ይህንን ድጋፍ ቢደረግ ነው ነው አቅጣጫው ስለዚህ አሁን እነሱ ይህንን አንቀበልም ነው ያሉ ከባለፈው ሚያዝያ ወር ጀምሮ ከኦሮሚያ እና ከቤኒሻንጉል ጉምስ ክልል ተፈናቅለው ወደ አማራ ክልል የመጡ ከ29 በላይ ተፈናቃዮች ይገኛሉ። አብዛኛዎቹ ከመጠለያ ጣቢያ እየወጡ ቤተሰቦቻቸው በያሉበት አካባቢ እንዲኖሩ የማድረግ ስራም እየተሰራ ነው ይላሉ ዳይሬክተሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ወደሚቀጥለው ዘገባችን ነው የምናልፈው። ለካንሰር ህክምና የጨረር ህክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከአመት በላይ ያሳለፉትን ስቃይ የሚናገሩ ሁለት እናቶችን ባሳለፍነው ሳምንት ይዘንላችሁ ቀርበን ነበር። የጥቁር አንበሳ ሆስፒታል ጉዳዩ ከአቅሜ በላይ ነው ይላል። ማስፋፊያ ይሰራል ከተባለ እንኳን 12 ዓመታት ሆኖታል ብሎናል። ጤና ጥበቃ ሚኒስቴር ደግሞ ፕሮጀክቱ ተጀምሯል፣ ማሽኑ ተገዝቷል፣ የዘገየው ግንባታው ነው ብሎናል። ትላንት ባለፈው ሳምንት የመጀመሪያውን ክፍል ይዘንላችሁ ቀርበን ነበር። ለዛሬ ሁለተኛውን ክፍል ጽዮን ግርማ ይዛለች። የማህፀን ጫፍ ካንሰር ታማሚ በመሆናቸው ከባህር ዳር ለሕክምና አዲስ አበባ የመጡትን ወይዘሮ ነጻነት ሲሳይና ለተመሳሳይ ሕክምና ከአሰላ የመጡትን ወይዘሮ ባትሪ ፉፋን የጨረር ሕክምናን ለማግኘት በጥቁር አንበሳ ሆስፒታል ከአንድ አመት በላይ ተራ በመጠበቅ የደረሰባቸው መጉላላት ባለፈው ሳምንት ነግረውናል። የካንሰር ስፔሻሊስቱ ዶክተር ወንድም አገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው፣ የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ህክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የህክምና ባለሙያዎቹን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ። ህክምና ባለሙያዎች ሚገባበላይ በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም። እንደተባለው የበሽተኞቹን ራሱ አንድ ትልቁ ነገር በሽተኛ በሽተኛ መሆኑን ጎጂ መሆኑን ራሱ የማያውቅ ሰዎች አሉ። ግንዛቤያችን ከሚገባ በላይ አነስተኛ ነው። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥቶ እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ጠብቅበት ማለት ነው። ሕክምናው የጨረር ሕክምና አብዛኛው ጊዜ በተመላላሽ ሕክምና ነው የምንሰጣቸው። ያንን ሁሉን ለመከታተል የተወሰኑ ድርጅቶች አሉ። የግለሰብ ድርጅቶች፣ የሀገር በቀል የሆነ ውይትኖች አንድ ሁለተኛው፣ ሌላ ደግሞ የካንሰር ማህበር በሽተኞች ቪክቲሞቹ አሶሲሽን አለ። የተወሰኑ ድሀ ነው። ሌላ ምን የላቸው ሚጠራርቅን ወስዶ ያሳድረው አብልተው አጥጥተው ያመጣቸዋል። ለጨረ ህክምና ቀርባሉ። ግን ያ በቂ አይደለም። ከሚገባበ ለበሽተኛ ለምርመራ ለህክምና ይንገላታል። የእኛ ሪስፖንሲቢሊቲ አከብ ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው። ትልቅ ፈተና ነው። ህክምና ባለሙያዎችም ከሚገባ በላይ ትራውማታይዝ ናቸው። ሜንታሊ ከሚገባ በላይ በጭንቀት ውስጥ ነው ተወጥረው የሚሰሩት። የጨረሩ ብቻ ሳይሆን እንደገና ተጨማሪ የኬሞተራፒ የሚባል በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንድ ይኖራሉ፣ አንዳንድ አይኖሩም። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ኖሩና ግን ገንዘቡ ያው ኬሞተራፒ ሰዎቹ ማንኛውም ወገን እንደሚታወቀው በጣም ኤክስፔንሲቭ ነው። በጣም ከሚገባ በላይ ያነት ቶሎሬት መግዛት ስለማይችሉ መድኃኒቱን ሳይወስዱ አቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው። በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድም ማገኝ ይናገራሉ። የጨረር ሕክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል። እርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በፍቅ መንከቱ ብቻ ነው። በኦንሊ ሴንተር ነው ሁለት መሳሪያዎች ነው ያሉት ኮባልት የሚባሉ የጨረማ ምንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። በዛ ነው ከሚገባው በላይ ረጅም ወረፋና እንግልት ነገር የሚደርሰው። ይህንንም ያው መንግስት በተቻለው መጠን ሪፒት ሊ ኦልሞስት አስር አመት አስራ ሁለት አመት ይሆነዋል የሆነ ኤክስፓንሽን ፕሮግራም አለው አምስት ሴንተሮች በኢትዮጵያ ውስጥ ሳፋል ተብሎ ከተጀመረ ቆይቷል። በነስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ሕክምና ነገር የለም። ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርሲቲዎች ሕክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባው ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ህክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገየ መባሉን ባይቀበሉም ለአምስት ዓመት መሆኑን ግን ያረጋግጣሉ። ጥቁር አንበሳን ማስፋፊያ ጨምሮ አምስት ቦታዎች ላይ አይደር መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ እና እነዚህ ላይ አምስት ተጨማሪና የጥቁር አንበሳ ማስፋፊያ ከጀመርን ወደ አራት ዓመት ነው። ጤና ጥበቃ ሚኒስትር አሳይንመንት ወስዶ ከዩኒቨርሲቲ እነዚህ ደግሞ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆነ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽን በጣም ኤክስፔንሲቭ ማሽን ነው። ሁለት ቅጽት ሚሊዮን ዶላር የሚሸጥ ማሽን ነው። አስመጠን ማስገጠም እና ሌሎች የተያያዩ ነገሮችን ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተመጋግረን ግንባታው ነው። ስድስቱ ማሽኖች ሶስቱ ማሽኖች ሀገር ውስጥ ገብተዋል። ሶስቱን መግባት እየቻሉ እንጻው ስላላለቀ ነው እንዲቆዩ ያደረግናቸው። በአሁኑ ሰዓት እንግዲህ ግንባታ እንደሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው ስልሳ ፐርሰንት ፊዚካል አስተጠቀም ላይ ነው ያለው በሶስት ወር ውስጥ ያልታል ተብሎ ነው እንግዲህ፣ አሁን ከፕሮጀክት የተሰጠን ከዩኒቨርሲቲ የጎንደሩ ዘጠና አምስት ፐርሰንት ተጠናቋል። አንድ ወር ነው የተሰጠን። የጅማው መቶ ፐርሰንት ተጠናቆ አንዳንድ የኢንስታሌሽንና የመሳሰሉ ስራዎች ነው የሚቀሩት እ የተሰራ ነው። የሐዋሳው ዘጠና አምስት ፐርሰንት ተጠናቋል። እሱም በአንድ ወር ውስጥ ነው። የጥቁር አንበሳው ልክ እንደ ጅማው መስፋፊያው መቶ ፐርሰንት ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሀረርም ተመሳሳይ ስለዚህ በሐረር በጥቁር አንበሳና በጅማ ያለውን ማሽኑን ተከላ እየጀመርን ነው። ከማሽኑን ተከላ በኋላ የኮሚሽን ስራ የመሳሰሉትን ይዤ ከለ ወደ ፍረጋዋለ የሚያስባሉ የሀዋሳውና የጎንደሩ አንዱ የአይተር ደግሞ ሶስት ወር ነው ግንባታውን እየጠበቅን ያለ። ስለዚህ ግንባታው በጣም ዘግይቷል። የማሽን ጊዜ በእኛ የተፈጸመ ተነሰ ተናቆ ለማዘር ስጠይታል ማሽን የሶስቱ የሶስት ወደኋላ ቀርሰ እያደረግነ ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከአንድና እስከ ሶስት ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉት ን ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። የጡትና የማህፀን ካንሰርን በተመለከተ ከጨረር ሕክምናው በመለስ ያለውን የግንዛቤ መፍጠርና ሕክምና ጉዳይ ከሌሎች የጳውሎስ ሆስፒታል የሕክምና ባለሙያዎች ጋር ውይይት አድርገናል። በሚቀጥለው ፕሮግራም እመለስበታለሁ። ድሬዳዋ በተጠራች ቁጥር ስለ ነዋሪዎቿ ስብጥርና ሰላም የፍቅር ከተማ የሚል ሀረግም እንደ አርማ ሁሉ አብሮ ይነሳላታል። ከጥቂት ወራት ወዲህ አልፎ አልፎ ብልጭ ድርግም ለሚሉ የግጭት ሁኔታዎች ዘላቂነት መፍትሄ ለማስፈን የከተማይቱ ነዋሪ የሚያነሳው አጠቃላይ ችግር ሊቀረፍ እንደሚገባ ነዋሪዎች ይናገራሉ። ከዚህም መካከል የስራ አጥነትና የአቀጣጠር ሁኔታ አድሏዊ ነው ሲሉ ይተቻሉ። ጽዮን ግርማ የተለያዩ ወገኖችን አነጋግራ በተከታዩ ዘገባዋ ትዳስሰዋለች። እጸ ህይወት ተፈሪ ትባላለች። ተወልዳ ያደገችው ድሬዳዋ ከተማ ነው። በፖለቲካ ሳይንስ የመጀመሪያ፣ በቢዝነስ አድሚኒስትሬሽን ደግሞ ሁለተኛ ዲግሪዋን የተማረችውም ድሬዳዋ ውስጥ ነው። በተማረችው ትምህርት ከተማው ላይ ስራ ማግኘት ስላልቻለች አዲስ አበባ በአንድ ትምህርት ቤት ውስጥ የአስተዳደር ስራ ላይ ተሰማርታ እያገለገለች እንደምትገኝ ትናገራለች። ድሬዳዋ ከተማ ለነዋሪዎቿ በተለይ ደግሞ ለወጣቶች ምቹ አይደለችም ትላለች። ምቾቷን የነሳት ከተማዋ አሁን የምትተዳደርበት አርባ አርባ ሀያ በሚል የብሔር ድርጅቶችን ቆጥሮ የተደራጀ የፖለቲካ የካቢኔ ቀመር ነው ብላም ታምናለች። ከየትኛውም ብሔር ማንም ሚንጣ ድሬዳዋን በትክክል ማስተዳደር እስከቻለ ድረስ የወጣቱም ሆነ ነዋሪ ምንም አይነት ተቃውሞ የለም። ነገር ግን ይህ አርባ አርባ ሀያ በከተማዋ ነዋሪዎች ላይ እያሳደረ ያለ ተጽዕኖ አለማ ይባል ነው። ድሬዳዋ ቀደምት የተማሪች ከተማ ሆና ነገር ግን እድገቷ አሁን ላይ ከምናያቸው ከሌሎች ከተሞች ከአዳማ፣ ባህር ዳር ከተለያዩ ከሀዋሳ ይብን እድገቷ ቁልቁል እያሽቆለቆለ ያለበት ሁኔታ ነው ያለው አርባ አርባ ሀያ መሆኑ በራሱ ውጤታማ የሆኑ ሰዎችን፣ የተማሩ ሰዎችን፣ ለቦታው ብቁ የሆኑ ሰዎችን አይመርጥም። ሁለተኛ ነዋሪ ፖለቲካዊ ተሳትፎ የለውም። ለምሳሌ የምክር ቤት ምርጫ ላይ ነዋሪ ምንም አይነት እውቀት የለውም፣ ማን ይመረጥ ማን ይወክለኝ የሚለውን ነገር። በአጠቃላይ ነዋሪውን የሚወክል ሰው እዛ ጋር አይመረጥም። ይህ የሆነው ደግሞ በአርባ አርባ ሀያ ምክንያት ነው። ሌላ በጣም ብዙ የስራ አጥነት ችግር አለ። ድሬዳ ላይ ወጣቱ ስራ የለውም፣ በዛም ምክንያት ይሰደዳል። ድሬዳ በጣም የመጨሻ ውሃል አቀድና ምክንያቱም ይህ ከሌሎች ቀደም ትሆነች ከተማ ሆና እንደ ዋይ ስናያት በጣም ኋላ አቀር ውሀ ለምሳሌ የድሬዳ ከተማ በጣም በሚያስገርም ሁኔታ የውሃ ችግር አለ። አሁን የውሃ ፕሮጀክቶች ምናምን ይታቀዳሉ፣ ነገር ግን ፕሮጀክቶቹ ሲያልቁ ምናምን የምናየበት መንገድ የለም። ሌላ የሆስፒታል ፕሮጀክቶች ለምሳሌ ዱጦራ ማንሳት እንችላለን። ድሬዳ ውስጥ አለ የተባለ ትልቁ ኢንሸራል ሆስፒታል ነው፣ ነገር ግን እስካሁን የሆስፒታል ግንባታው መንገድ የተጓተተበት መንገድ ነው ያለው። ስለዚህ ይህ አርባ አርባ ሀያ ብሄሩ ሳይሆን ምን ከየት እንዳለ ድሬዳ ተቆርቋሪ ነኝ የሚል አስተዳድራት ግን ብቁ መሆን አለበት። ያ ሰው እዛ ጋር የሚመጣው ሰው ነው በብሄር መከፋፈሉ ፍቅራችንን አሳጥቶናል፣ እኩልነታችንን አሳጥቶናል ነው የወጣቱም ሆነ የነዋሪው ጥያቄ በአሁኑ ሰዓት ላይ ያለው። ስለዚህ ድሬዳዋ እንድታደግ፣ ወደ ቀደመ ክብሯ እንድትመለስ፣ እንደ ከተማ ማደግ አለባት እንደ ሌሎች ከተሞች። ከዛም በተረፈ ደግሞ ከኦሮሞ ከሶማሌው፣ ከአማራው፣ ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሄር ከፋፍልሽ ግዛ የሚባለው አርባ አርባ ሀያ መቅረት አለበት ብለን እና እንሰማለን ይህ ነው ዋናው የወጣትና የነዋሪ ጥያቄ አርባ አርባ ሀያ የሚለው አወቃቀር የከተማውን አስተዳደር የሚመሩት የካቢኔ አባላት ከየፖለቲካ ድርጅቶቻቸው የተወከሉበት ነው የካቢኔ አባላቱ አስር ሲሆኑ አራቱ ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ አራቱ ከሶማሌ ህዝብ ዴሞክራሲያዊ ፓርቲ ሶህዴፓ አንዱ ከአማራ ዴሞክራሲያዊ ድርጅት አዴፓ እና አንዱ ደግሞ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን የተመረጡ ናቸው በዚህ ካቢኔ ውስጥ ተቱ ቀሪ ድርጅቶች ደግሞ በመንግስት መስሪያ ቤት ውስጥ ስልጣን ተሰጥቷቸው ይወከላሉ። ይህንን የውክልና ቀመር የሚቃወሙት ወጣቶች የብሔር ድርጅቶቹን የወከሉ ሰዎችን በኮታ ስልጣን የሚሰጠው አሰራር እውቀትና ክህሎትን መሰረት ያደረገ ባለመሆኑ ወደ ስራ ሲተረጎም ቅኝቱ በብሔር ላይ የተመረኮዘ ብቻ ይሆናል ይላሉ። በዚህም ምክንያት በከተማዋ ነዋሪ ላይ ፍጥጫ ከመፍጠር ውጭ በመሰረተ ልማት ላይ ያመጣው ለውጥ የለምም ሲሉ ይወቅሳሉ። ወጣት ፊለ አህመድ ተወልዶ ያደገው ድሬዳዋ ከተማ ነው። በአሁኑ ሰዓት ሀረማያ ዩኒቨርሲቲ የጤና መኮንን ትምህርት ክፍል መምህር ነው። በድሬዳዋ ከተማ ወጣቶች ከተማሩ በኋላ ስራ የሚያገኙበት እድል በጣም ጠባብ እንደሆነ የራሱን ልምድ በምሳሌ ጠቅሶ ያስረዳል። አንድ ነገር ደግሞ ላንሳልሽ፣ እዚህ ላይ ማላልፈው ነገር ለምሳሌ እኔ ሁለት ሺህ አምስት ተመርቄ ድሬዳዋ ልጅ ነኝ። መጣም ቢሆን ስመጣ በጊዜው ፌደራል እስከቀጠረን ድረስ ስራ የለኝም፣ ስራ አጥ ነበርኩኝ። ለስራ ጤና ቢሮ ብዙ ብዙ ጊዜ በተደጋጋሚ ጊዜ ሄጃለሁ። ምንም መፍትሄ ልብችኝ አልቻለኝ። ግን ከዛ በኋላ እኔ በግል ኮሌጅ የሚያስተምራቸው ልጆች በልክስቲ እኔ እኔ ኔሲቪ ይዛያለ ካልጠራ እኔ ያስተማርኩት ልጅ ስራ ገብቶ አየሁት ልጅ ጦራል ስራ እንዴት ገባ? ነው አይ በዘመር ነው ምናምን የምን መልክ ነው የሚመልሱ። ይሄ በሁሉም መዋቅር ያለ ነው፣ ግን ይህንን ከመተቸት ይልቅ መዋቅሩ ቢስተካከል ነው እንጂ ኖርማሊ፣ አሁን ሊቃወሙት ሰዎች የሚያነሱት ብቻ ሳይሆን የመንግስት ስም ችግር ብቻ ሳይሆን ሁለቱም ነው የተደመረው አንድ ላይ። እስቲ ግልጽ አርገው ግልጽ አርገው ግልጽ ለማድረግ አሁን ለምሳሌ አርባ አርባ ሀያ ከተባለ ለምሳሌ አርባው ፐርሰንት ለኦሮሞ ወይ አርባው ፐርሰንት ለሶማሌ ነው የሚባለው፣ ወይ የቀረው ሀያ ሀያ ፐርሰንት ለብሔር ብሔረሰቦች ነው የሚባለው። ይሄ ነገር በኖርማል ሲቪል ሰርቫንት ላይ እየተተገበረ አይደለም። ይሄ እየተባለ ያለው በስልጣን ላይ ነው። ስልጣኑ እኔ ብዙም አላውቅም። ሆኖም ግን እንደሚታየ አቀጣጠር ላይ ሰው ሲቀጠር ሁማን ሪሶርስ አካባቢ ሲቪል ሰርቪስ ቢሮ አካባቢ ትልቅ ችግር አለን። ለምሳሌ አንዱ ተመርቆ ሁለት ዓመት ኤክስፔሪንስ እያለው ስራ እየጠየቀ ምንም ያልተመረቀ ከሆነ ወረዳ ዘመዱ ብቻ አላፊ ስለሆነ የሚገባበት አጋጣሚ አለ። ይሄ በእርግጥ መናገር የሚችል ነገር ነው። ከዚህ ውጭ ግን ብዙ ይሄ አርባ አርባ ነው ችግር ያመጣው ወይም ምናምን ባንክ ነገር ከሆነ አወቃቀሩና የሕዝቡ ስማክፎ ነው ችግር ያመጣው እንጂ እፅ ህይወትም ሆነ ፊላ ለችግሩ መፈጠር ምክንያት ነው ባሉት ጉዳይ ላይ ሙሉ ለሙሉ ባይስማሙም በስራ ማጣትና አቀጣጠሩ ከብቃት ይልቅ በዘመድ አሰራር የተተበተበ ነው በሚለው ላይ ይስማማሉ። በሌላ በኩል ከዚህ ቀደም በድሬዳዋ ከተማ በግጭቶች ዙሪያ ያነጋገርኳቸው የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኡስማን ተቃውሞ ስለሚቀርብበት አርባ አርባ ሀያ የፖለቲካ ቀመር ጠይቂያቸው ነበር። የአንደኛው ግንዛቤ ላይ በጣም ሰፊ ስራ መስራት እንዳለብን ነው ያየነው። ሰው ማወቅ ያለበት አሁን ይሄ ምን ማለት እንደሆነ፣ አርባ አርባ ሀያ የሚባለው ምን ማለት እንደሆነ በጣም በስፋት ሰው ያነሳውም አካል ሌላውም አካል ማወቅ አለበት ብለን እናምናለን። የተወሰኑ የግንዛቤም አንዳንድ አመጣቱንም ጭምር ግልጽ ባለመሆኑ እንዲሁ ሲባል በተለያየ መንገድ እየተተረጎመ ላላስፈላጊ ትርጉምም ጭምር እየተጋለጠ ነው ያለው መነሻው ሲሆን ታውቂያለሽ ይሄ ሬዳዋ ይገባኛል ጥያቄ የነበረበት ነው ሁለቱ ክልሎች በዋናነት ። ስለዚህ ይሄን ለመመለስ በአስፋልት ዘጠና ስድስት በቻርተር ቢያንስ ራሷን በቻርተር እንድትተዳደር ህዝብ ተወካዮች ምክር ቤት ወጥቶ በዛ መሰረት አሁን የተዳደረች ሲሆ ይገኛል ለሁለት ሺህ ዓመተ ምህረት ጀምሮ ነው የራሷን ምክር ቤ ምክር ቤት ኖሯት ሁሉንም የህዝቡን የመንግስት አካላት ይዛ በአግባቡ በህዝብ የተመረጡ አካላቶች እንድትተዳደር የተደረገችው ከዛ በፊት ግን የይገባኛል ጥያቄዎች ስለነበረ ይህን ለመመለስ በተለይ ሁለቱ ቤዚካሊ ክልሎች በየተራው ከንቲባነት የሚሆን የተወሰኑ ቦታ ላይ እንዲመሩ እንዲ ፓርቲስፔት ሌላውም ኢንክሉዚቭ በሆነ ወይ ወስዶ እንዲ እንዲመሩ የተደረገው። ስለዚህ ይሄ የ አመጣቱ ከዚህ ከእንዳልኩሽ ከይገባኛል ጋር ታይዞ ለጊዜው መፍትሄ የተደረገበት ጉዳይ ነው። ከዛ ውጭ ግን አሁን አርባ አርባ ሀያ ቅድም ባለው መልኩ ያው ለትርጉም ተጋላጭ ስለሚያደርግ ከጣራት ፓርላማ ጋር ኦር ከተለያዩ ቅድም ባልሽንሹ ጋር የሚያያዝ ነገር ከስራ ድንጋ የሚያያዝ ነገሮች እንዳሉ ነው ሰው የሚያነሳው። ግን በፍጹም ከዛ ጋር የተገናኘ ነገር አይደለም። በቅርበትም ስለ የምንመራው ከዚህ ጋር የተገናኘ ነገር አይደለም። ቤዚካሊ ይሄ አሁን ያልኩሽ አርባ አርባ ሀያ የሚመለከተው አንድ መቶ ሀያ አካባቢ የሚሆኑ የተለያዩ የመንግስት የስራ ኃላፊነት ላይ ብቻ ይሄ ከካቢኔው ጀምሮ ማለት ነው። ደኔነት የግጭት መነሻ ሊሆን አይችልም። ተነጋግሮ በዛ አነ በተብሎ መነጋገር ይቻላል። በደንብ አድርጎ ማለት ነው መግባባትም ይቻላል በሰለጠነ ግን አሁን ባለው ኢንቫይሮመንት አርባ አርባ ሀያው ሚል አለ፣ ሀምሳ ሀምሳ ሀምሳ ሚል አለ፣ መቶ ፐርሰንትም የሚለው ሚል አካል አለ። ይሄ ሁሉ አስተሳሰቦች ባሉበት በጋራ መጥተው በአግባቡ መነጋገር በሰለጠነ መግባባት ይቻል ነው የሚመስለኝ። እንደ ከንቲባ ኢብራሂም ኡስማን አገላለጽ ድሬዳዋ የነበረባትን የይገባኛል ጥያቄ ለጊዜው ለመፍታት የተወሰደ እርምጃ ነው። እርሳቸው ይህንን እንደ በጎ እንደሚመለከቱት ነው። ቅሬታ የሚያነሱት ወጣቶች ደግሞ ያኔም ቢሆን እንዲያለ ውሳኔ ሲወስን የከተማዋን ነዋሪ ፍላጎትና ሀሳብ ያላካተተ ነው በሚል ይተቹታል። እንደ ሆስፒታልና በተያያዥነት የሚነሱ ጉዳዮችን በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አድራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሆን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ኩን ራዲዮ ሰገሌ አሜሪካ ቲ